ጸሎተ ሀና መሳሙኤል ነቢይ ጸንአ ልብየ በእግዚአብሔር ወተለዐለ ቀርነየ በአምላክየ ወመድሃንየ ወርህበ አፉየ ዲበ ጸላእትየ ወተፈሳይኩ በአድህኖትከ እስመ አልዎ ቅዱስ ከመ እግዚአብሔር ወአልዎ ጻድቅ ከማ አምላክነ ወአልዎ ቅዱስ ዘእንበሌከ እግዚኦ ኢትትመክሁ ወይትንብቡ አብያተ ወኢይጻእ አብይ ነገር እማፉክሙ እስመ እግዚአብሔር አምላክ ማእምር ውእቱ እግዚአብሔር አስተዳለወ መንበሮ አድከመ ቀስተሃያላን ዋቅነቶሙ ኃይለ ለድኩማን ጽጉባነ እክል ርህቡ ወረሁባን ጸግቡ እስመ መካን ወለደት ሰባተ ወወላድሰ ስእነት ወሊደ እግዚአብሔር ይቀትል ወይሃዩ يا ورده وستاسي أول ويا زي يا ندي ويا بيل يا ويا كبر زي أنا مدر لنا داي ويا لي مريت لمسكين كما يعني برو مثل عبيته هزو ويا برا كبر ወይ ሁዎ ጸሎቶ ለዘጸለየ ወባረከ ዓመተ ጻድቃኑ ስመኤ ኮነ ጸኑኣ ሃይለ ሰብ እግዚአብሔር ያደክሞ ሙለጸሩ እግዚአብሔር ባህቲቱ ቅዱስ እይት መካህ ጠቢብ በጥበቡ እይት መካህ አያል ባሂሉ እይት መካህ ባኢል በብእሉ ዘሰ ይትመካህ በዝ ለየት መካህ በአእምሮ ወበለቦ እግዚአብሔር በገቢረፍት ወርት በማይከለ ምድር እግዚአብሔር አርገ ውስተ ሰማያት አንጎድጎደ ወውእቱ ጻድቅ ይኮንን እስከ አጽናፈ ምድር ወይሁ ወሙ ሃይለ ለነገስትነ ወያሊዕል ቀርነ መሲሁ